በኦሮሚያ ክልል ምዕራብ ሸዋ ዞን ወለመራ ወረዳ ሆለታ ከተማ የሰባት ዓመት ታዳጊን በማግኘት በሚሊዮን የሚቆጠር ገንዘብ ማስለቀቅ የጠየቁት ሦስት ግለሰቦች የእስራት ቅጣት ተፈርዶባቸዋል። የምዕራብ ሸዋ ጠቅላይ ፍርድ ቤት እያንዳንዳቸውን በ11 ዓመት ጽኑ እስራት እንዲቀጡ የፈረደባቸው ሦስት ተከሳሾች ራሳቸውን በክልሉ የሚንቀሳቀሱ የኦሮሞ ነጻነት ታጣቂ ቡድን አባላት አስመስለው በፈጸሙት እገታ መሆኑን የዞኑ አቃቤ ሕግ ጽሕፈት ቤት ገልጿል። ፀሐይ ዳምጠው የዚህን ጉዳይ ዝርዝር ትነግረናለች። የምዕራብ ሸዋ ዞን ጠቅላይ ፍርድ ቤት ጥቅምት 27 ቀን 2017 ዓ ምት በዋለው ችሎት እያንዳንዳቸውን በ11 ዓመት ጽኑ እስራት እንዲቀጡ የፈረደባቸው አንደኛ ተከሳሽ ኤርሚያስ ሁንዴ ብሩክ አብዮትና እዩብን ለማ የተባሉ ግለሰቦች ራሳቸውን በክልሉ የሚንቀሳቀሱ የኦሮሞ ነጻነት ታጣቂ ቡድን አባላት አስመስለው በፈጸሙት እገታ መሆኑን የዞኑ የአቃቤ ሕግ ጽህፈት ቤት ልዩ ልዩ ወንጀሎች ምርመራ ቡድን መሪ አቶ በቀሌ ቤካ ለአሜሪካ ግንጽ ተናግረዋል። ጥቅምት 24 ቀን 2017 ዓ ም በግምት ከቀኑ 8 ሰዓት አካባቢ ሳባምቦ ጌታውን የተባለ የሰባት ዓመት አዳጊ ቤተሰቦቹ ወደ ሱቅ ልከውት ሲመለስ መንገድ ላይ ሦስት ወጣቶች ልጁን ባጃጅ ተሽከርካሪ ውስጥ አስገብተው ከከተማው ወደ ኤጀሬ ወረዳ ተሰወሩ። ከመካከላቸው አንደኛው ተከሳሽ ኤርሚያስ ሁንዴ ከታዳጊው ጋራ ጎረቤት በመሆናቸው ይተዋወቃሉ። ከተሰወሩም በኋላ ገጠር ቀበሌ ኦና ቤት ውስጥ ልጁን አፍነው በማቆየት ለቤተሰቦቹ ከኦሮሞ ነጻነት ታጣቂዎች ውስጥ አንዱ እንደሆነ በማስመሰል በጫካው ስሙ ጃልዲዳ እንደሚባል ገልጾ ልጃቸው በሱ እጅ እንዳለና አንድ ሚሊዮን ብር ለሚልከው ሰው እንዲሰጥ አለዚያ ልጁን እንደሚገድለው አስጠነቀቀ። አቶ በቀሌ ቤካ አክለውም የታጋቹ ልጅ ቤተሰቦች ለጸጥታ ኃይል በሰጡት መረጃ ክትትል ተደርጎ ግለሰቦቹ በቁጥጥር ስር መዋላቸውን አስረድተዋል። የሆለታ ፖሊስ መምሪያ ጉዳዩን ተከታትሎ የምርመራ መዝገብ አጠናቅሮ ለምዕራብ ሸዋ ዞን አቃቤ ሕግ አቀረበ። አቃቤ ሕግ ክስ መስርቶ ግለሰቦቹ የምዕራብ ሸዋ ዞን ፍርድ ቤት Carabú. ድርጊቱን አምነው ታጣቂም እንዳልሆኑ ገልጸው ገንዘብ ፈልገው ድርጊቱን እንደፈጸሙ ለፍርድ ቤት አስረዱ። ፍርድ ቤቱም ጉዳዩን ከሰማ በኋላ በወንጀል ሕጉ 1996 አንቀጽ 25ና ዘጠናን በመተላለፍ በማለት እያንዳንዳቸው በ11 ዓመት ጽኑ ስርዓት እንዲቀጡ ተፈረደባቸው። የአዳጊው አባት አቶ ጌታውን ታደሰ ጥቅምት 24 ቀን 2017 ዓ ም ልጃቸው ከተላከበት ሳይመለስ ስቀር ፍለጋ መጀመራቸውን ገልጸው ሁኔታውን ያስታ ይስተዋውሳሉ። በዕለቱ ፍለጋ ስንጀምር ምንም ፍንጫጣን። አመሻሽ ላይ ስልክ ተደወለና የኦሮሞ ነጻነት ታጣቂ ነኝ ጃልዲዳ አባላለው ልጅህ በእኛ እጅ ነው አድአ በረጋ ወረዳ ነው ያለው አለኝ። ልጄንም በስልኩ አገናኘኝና ልጄ ናውሰደኝ በመኪና ነው ያመጡኝ አለኝ። እሺ ብዬ ልጄ እንዲረጋጋ ነገርኩት። ደዋዩ ሰውዬ አንድ ሚሊዮን ብር ለሰው ትሰጣለህ ከዛ ልጅህ ይለቀቃል፣ አለዚያ ልጅህን ሬሳውን ነው የምታገኘው ብሎ አስፈራራኝ። ስልኩን ይዤ ወደ አካባቢው ሰዎች ወጣው በቴሌግራም ማንነቱን ደረስንበት። የከተማውን የጸጥታ ኃይሎች ጠይቀን ወደ ግብረ አበሮቹ ቤት አመራንና እስኪ ነጋ ጠብቀን ሁለተኛው ተከሳሽ ኢዩኤል ለማ የተባለ ግለሰብ ተይዞ ልጄ የወዳለበት አጀሬ ወረዳ አመራን። በዚህ ሁኔታ ነው ልጃችን በሕይወት ያገኘ ነው። አቶ ጌታውን አክሎ ሲገልጹ ልጁን በዋናነት አግባብቶ ወዝዷል የተባለው አንደኛ ተከሳሽ ጎረቤታቸውና እንደ ቤተሰብ ቅርበት ያላቸው መሆኑን ገልጸዋል። የአንደኛ ተከሳሽ ወጣት ኤርሚያስ ሁንዴ ታላቅ እህት መሆኗን ለአሜሪካ ድምፅ የገለጸች የቤተሰብ አባል ስለ ወንድሟ እንዲህ ብላለች። ጀልቃ ኤርሚያስ ታናሽ ወንድሜ ነው። የጄኔራል ውንጌት ኮሌጅ አውቶ መካኒክ ተማሪ ነበር። ዘንድሮ ተመራቂ ነበር። ከዚህ ቀደም ጥፋት አጥፍቶ አያውቅም። ድርጊቱ የተፈጸመ ቀን ቤት አላደረም። እኛም እንደ ቤተሰብ ምንም አልሰማንም። ጠዋት በፖሊስ ተይዘው ሲመጡ ነው ያየ ነው። የታገተው ልጅ ጎረቤታችን ነው። ያው ተከሰሱ፣ ተፈረደባቸው። የህግ ጠበቃ አላቆምንለትም ምክንያቱም ድርጊቱን መፈጸማቸውን አምነዋል። አቶ በቀሌ ቤካ ሌሎች መሰል ወንጀሎች ክትትል ተደርጎባቸው ውሳኔ እንዳገኙም ገልጸዋል። በምዕራብ ሸዋ ወልመራ ወረዳ በ2016 ዓ ም ወጣቶች ሰው አግተው ገንዘብ ሲጠይቁ ክትትል ተደርጎባቸው በቁጥጥር ስር ውለው በወረዳው ፍርድ ቤት መዝገባቸው ውሳኔ አግኝቷል። ሶስት መዝገቦች ነበሩ። በ2017 ሁለተኛ ወር ውስጥ ደግሞ በአምቦ ከተማ የአራት ዓመት ሕፃን አግቶ ገንዘብ በባንክ ተልኮለት ወደ ባንኩ ሲሄድ በተደረገበት ክትትል ግለሰቡ ለመያዝ ችሏል። ተከሳሾቹ በእስር ላይ መሆናቸውን የገለጹት አቶ በቀለ ወጣቶች እንዲህ ካለ የወንጀል ድርጊት እንዲቆጠቡም አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ